ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። በቀዳሚዎቹ ሁለት ተከታታይ ክፍለ ዝግጅታችን የጉርሻና ቅምሻ መጽሐፍ ደራሲ ማቲያስ ከተማ ወለላይ ከብዕር ስም ስያሜው እስከ ረቡ ግጥሞቹ፣ ከልብ ወለድ ስራዎች እስከ ጥላሁን ገሰሰ አንድ ብር የህይወት ገጠመኙን ከመጽሐፉ ጋር አዋዶ በፍሰት አውግቷል። ወደ መቋጫችን ያመራ ነው የመጽሐፉ አንዱ አንኳር ዘርፍ የሆነውን የስደት ህይወት ተስፋና ጽልመት፣ ተግዳሮትና ስኬት የተፈራረቀባቸውን መሰል ኢትዮጵያውያን በምልሰታዊ ምልከታ ሕይወት ዘርቶ ወደ አቃመሰበት ወጉ ነው። ከኤስቤስ ራዲዮ የአማርኛው ዝግጅት ጋር ነው። እንደሚታወቀው ከሀያ ዓመት በላይ በባህር ማዶ የስደት ሕይወት ኖረሃል። አሁንም እዛው ነው ያለኸው። ከሀገር ከወገን ርቀት ላይ በእርግጥ በስነ ልቦናም ሆነ በዕለት ተዕለት ርቀትም ቢሆን በስልክም ሆነ በሌሎች መገናኘት አይቀርም፤ እንደ ሀገር የሚሆን ነገር የለም። በሕዝብና በወገን ሙቀት መሃል ታቅፎ መኖርን የመሰለ ነገር የለም። አዲስ አበባ ልገባ ነው የሚል እንዲሁ የመጨረሻ የመጽሐፉ መዝጊያ ላይ ያሰፈርከው እሱን ነው ምክንያትም ጥልቅ በሆነ የማንንም ሰው ስሜት በሚነካ መልኩ እዛው ላይ አስቀምጠኸዋል። ያን የሀያ ዓመት የስደት ህይወትስ ምን ይመስል ነበር? ከሀገር ከወገን ሙቀት እቅፍ ርቆ ወጥቶ በዛ መልክ ህይወትን በስደት መግፋቱ የራስህ ተሞክሮ እንዴት ነበር? ሀያ ዓመቱን በጥቅሉ እንዴት ነው የምገልጸው? የስደት ህይወት መጀመሪያ እዛ ሲወጣ የሚታሰበው እና መጥቶ የሚገኘው ነገር አንድ አይደለም። ያ ሁኔታ ለተወሰነ አመት ያህል ይረብሻል። ምክንያቱም በሀሳብ ውስጥ ያለው ነገር ሌላ ነው። እንደውም ደግሞ ለቤተሰብም ይሄን አደርጋለሁ ይሄን አደርጋለሁ የሚባልም ነገርም ባጥበህ በሀሳብ ውስጥ ነው የምትመጣው ነገር ግን እንኳን ለቤተሰብ ልታደርግና ራስህም ቁመ ለመሄድ የሚያስቸግር ሁኔታ ውስጥ ትወጥቃለህ። ያን ጊዜ በጣም የመከፋት አይነት ሁኔታ ይደርሳል፣ የሁሉም ባይሆን በአንድ አንዱ ላይ። እኔም በመጀመሪያዎቹ ዘበናት ላይ ያ ነበር የገጠመኝ። ከዛ በኋላ ግን ያው ነገሮች መልክ እየያዙ ወይም ከዛ ሀገር ኑሮና ህይወት ጋር እየተስማማው ሄጄ ቆይቻለሁ። የእኔ እንደዛ ቢሆንም የተለያየ ሰው ደግሞ የተለያየ አይነት ሁኔታ የሚደርስበት አለ አገባቡም እንደዚሁ በተለያየ አይነት ሁኔታ ስለሚሆን እና ያንን በተመለከተ ደግሞ እንዳልከው ብዙ ባህሪያትን ለመግለጽ የስደት እፍታ ሲላየሩለት ላይ የጻፍኩት ያንን ነው። እዛ ውስጥ እኔም ያለው ይመስላል አለሁ። ነገር ግን በምናብ አይነት ሁኔታም የተጻፈ ነው። ግን ስደት ህይወትን በጥቅሉ የሚያሳይ ነው። እናም ከዛ የተለየ አይነት ሁኔታ ባይደርስብኝም በመጀመሪያዎቹ ዘመኖች ላይ ጥሩ አልነበረም። ከዛ በኋላ ግን ካለው ሲስተም፣ ካለው ሁኔታ ጋር ተዋህጄ እስካሁን ድረስ ለመቆየት ችያለሁ። አዲስ አበባ ልገባ ነው የሚል ጽፈሃል። አዲስ አበባም ገብተህ ወጥተሃል። የአዲስ አበባ የመጀመሪያ ጉዞህ ምን ይመስል ነበር? ምን አይነት ስሜት ሳድረብ ከዓመታት ከሀገር ከሕዝብ ተነጥሎ ከመኖር በኋላ የናፍቆት ስሜት የቤተሰብ ሁኔታ በህይወት ያሉም የሌሉትንም ጨምሮ ያ ሁሉ የተደባላለቀ ስሜት በደስታም በሀዘንም የተዋጠና የተቀየጠ ጊዜ ነበርና ምን አይነት ስሜት ተሰማህ? እንዴት ተወጣኸው? በጣም አሳዛኝ ሁኔታ ነው የገጠመኝ። አሳዛኝ ሁኔታ የሆነብኝ ምንድን ነው፣ ልክ ስገባ ከኤርፖርቱ ጀምሮ ቤት እስከምድረስ ድረስ የማውቀው ነገር በሙሉ የለም፣ ለምልክት እንኳን የለም። ያ ሁኔታ ያስደነግጣል። ሌላ ሰው ሀገር እንደገባው የሚመስል አይነት ሁኔታ ነበር የገጠመኝ። እሱ ብቻ አይደለም፣ ቤታችን ራሱ የለም። ፎርሙ ሌላ አይነት ሆኗል። መንገድም ባቡርም በዛ ጋር አልፎበታል እና እሱ ቤታችንን መሄጃው መንገዱ እስከምደርስ ድረስ ይሄ ነው ቤቱ ሲሉኝ ደግሞ ፍጹም ፍጹም ተረበሽ እንደዚህ በሀሳቤ ውስጥ የምጠብቀው ሌላ ነው ምንም ለውጥ ቢኖር ደግሞ ይህን ያህል ይሆናል የሚል አይነት ነገር አልነበረም ያሰብኩት። ትንሽ ተረበሽኩ። እሱ ብቻ ሳይሆን ከቤተሰብ ውስጥ ብዙ ጎሏል። ሙሉ ቤተሰብ በአንድ ላይ የሚኖረው ተለያይቷል። በአጥር በምን እንደዚህ ያያም ይረብሻል። እንደገናም ደግሞ አለማወቅ ይሄ ይሄ እንዴት እዚህ ጋር መጣ ይሄ እንዴት እንትን ሆነ የሚለውም ነገር አንዱ የሚረብሽ ነገር ነው። ከእሱ ሁሉ ደግሞ እናቴ የለችም። ከእናቴ ጋር ከፍተኛ ቁርኝት ነበረን፣ ግን እናቴን ሳላገኛት እዚሁ ሆኜ ነው ሞቷን ሰምቼ እዙ ያወጣሁት። ያም ሁኔታ እዛ ጋር ስገባ የእናቴም ሁኔታ ትንሽ ረበሸኝ። በቀጥታ ግን እቤት ከመግባት ይልቅ እቃዎችን ብቻ አውርደን ደብረ ሊባኖስ ነው የሄድኩት። ያው እንዳልኩ በዚህ አዲስ አበባ ልገባ ላይ እንደጻፍኩት ደብረ ሊባኖስ ነው የሄድኩት። ደብረ ሊባኖስ ሄጄ የእናቴን መቃብር አይቼ እናቴ መቃብር ላይ አልቅሼ ትንሽ ቀለል እንደማለት አለኝ። ከሱ በኋላ ነው እንግዲህ ወደ ህብረተሰቡም ወደ ድሮም ነገር ልቀላቀል፣ ጓደኞቼንም ልፈልግ፣ ዘመዶቼንም ልፈልግ ያሰብኩት። በመጀመሪያ ደረጃ ዘመዶቼን በአንድነት ሰብስቤ አንድ ቦታ ላይ ተገናኝተን እንድንጨዋወት አረኩኝ። ሁሉም ጋር ለመዞርም ጊዜውም አልነበረኝም። የተረፉትን ዘመዶችን አንድ ላይ ሰብስቤ የሚሰበሰቡበትን ነገር አርጌ ተገናኝተን ጥሩ ጊዜ አሳለፍን። ከዛ በኋላ ደግሞ የስራ ጓደኞችና የትምህርት ቤት ልጆች በህይወት ያሉትን ደግሞ ሰብስቤ በሌላው ቀን ከነሱም ጋር እንደዛው አይነት ነገር አሳለፍኩኝ። በፎቶም በምንም በምንም ሊይዘው አርጌ በዚህ በሁለት ክፍል አርጌ ጓደኞችንና ቤተሰቦችን መገናኘት ቻልኩኝ። ትንሽ ቀለል አረግኩት። የደረሰብኝን የደረሰውን ሁኔታና እና ያስጨነቀኝን ነገር በዚህ ሁኔታ ትንሽ ቀለል እንዲልልኝ አርጌ ነው የመጀመሪያን ጊዜ በሱ ያሳለፍኩት። በእርግጥ በመጽሐፉም ላይ ህሊናን በሚያስጨንቅ መልኩ እንዲሁ ገልጠዋል። ሀገሬ ተመልሼ መኖሪያዬ ወይስ መቀበሪያዬ በሚል የማንንም ሰው ህሊና ሰቅዘው በሚይዝ መንገድ ገልጠሃል። የወደፊት ትልምህስ ምንድን ነው? በስደት ወይስ ሀገር ቤት? እንግዲህ መቼም ሰው ማያስበው ነገር የለም። ያው ግን ሁኔታዎችና አጋጣሚዎች እና እግዚአብሔር ነው የሚያውቅ በእርግጥ አገር ቤትም እዚህም የምኖርበትን አይነት ሁኔታ ነው ማመቻቸት የምፈልገው። ከዚህም ያው ልንች ስላለኝ ነቅዬ ልወጣም አልችልበት አይነት ሁኔታ አለ። አገር ቤቱም ደግሞ የመጨረሻ ዘመኔን ላሳልፍ የምፈልግበትም ሁኔታ አለ። እንግዲህ እግዚአብሔር ነው አዋቂው። የመጨረሻውን አንድ ቦታ ላይ እንደ ጻፍኩት አይነት ነው በሆነ ቦታ ላይ ሁለት ቦታ ይዋልላል። ግን ያው መጨረሻ እድሜ ላይ ደግሞ አገር ቤትም ይናፍቃል። ጉልበት መትከምም አቅም መትከምም ሲኖር እንደው ሁለት ቀንም ሶስት ቀንም አመትም ሁለት አመትም ትንሽ አረፍ ብዬ በኖርኩ የሚያሰኝም አለው። የልጅና የቤተሰብ ሁኔታን ደግሞ ስታስበውም እዚህም ተዋልላለ። ብቻ እንደዛ ግን ዞሮ ዞሮ እግዚአብሔር በሚያውቀው አይነት ሁኔታ ነው ይሆናል ብዬ ማስብ እንደዛ ነው ማስበው። እንግዲህ እግዚአብሔር ያደረገውን ያደርግ ባይለኝ እውነት ነው። የስደተኛ ህይወት ጣፈንታ አገር አልባ ባላገርነት ህይወት ነው። ባላገርም አገር አልባም ሆኖ በሁለት ዓለም ውስጥ መዋልል በሁለት ዓለም ውስጥ አንድ እግር እዛና እዚህ ሆኖ አካልና አእምሮ ተለያይቶ አንድም ሆኖ የሚኖርበት ህይወት ነውና በሁሉም ዘርፍ እንዳልከው የህይወት አችን ምዕራፍ በዛ መልክ መልክ ይይዛል። ሁሉም እንደ ፈቃዱ የዚህን ጉርሻና ቅምሻ የዳመና ግላጭ ወጎች ማንበብ የሚሹ ወገኖች ቢኖሩ አገር ቤትም ሆነ በባህር ማዶ ከየትና እንዴት ማግኘት ይችላሉ? አገር ቤት ጃፋር መጽሐፍት ቤት ሀሁ መጽሐፍት ቤት ና ሜጋ መጽሐፍት ቤት ውስጥ አሉ ኮፒዎች በሀገር ቤት የጉርሻና ቅምሻ። በእርግጥ ጉርሻና ቅምሻ እንደዛ ይገኛል። ያኛው ግን የበፊቱ ያሳተምኩት የኔ ሽበት ግን እዚሁ ውጭ ሀገር ታትሞ ነው። ለሀገር ቤት ትንሽ የወሰድኩት እና ብዙም የለም እሱ። እዚሁ ግን ትንሽ ኮፒ አለኝ። ምናልባት ከኔው እልክላቸው እንደሆን ወይም ከኔው ጋር ኮንታክት የሚያደርጉ ሰዎች ካሉ ነው እሱ ልልክ የሚችለው። ጉርሻና ቅምሻንም ሆነ ሁለቱም ግን በአማዞን ላይ አሁን በቅርቡ ይለቀቃሉ እና ከአማዞን ላይ መግዛት የሚቻልበት አይነት ሁኔታ ላመቻቻ ሀሳብ አለኝ። በቅርቡ የእኔ ሽበት ይወጣል። ከዛ ቀጥሎ ደግሞ ጉርሻና ቅምሻን በተከታታይ አማዞን ላይ ይገኛሉ። ከአማዞን ላይ እንግዲህ ፈላጊዎቹ ገዝተው ሊያነቡ የሚችሉበትን ነገር አመቻቻለሁ የሚል ሀሳብ አለኝ። መልካም የጉርሻና ቅምሻ የዳመና ግላጭ ወጎች ደራሲ ማቲያስ ከተማ ወለላይ ስለ ስነ ጽሁፍ በረከትህ ምስጋናችን ይድረስ፣ እንዲሁም ስለ ቃለ ምልልሱ እናመሰግናለን። እኔም አመሰግናለሁ። እንድሜ ግዜር ይስጥልኝ ቸሪክ ዘመን ሰላም ጊዜ ብንልል